You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር አያሌ ወንዴ የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ ዋና ስራ አስኪያጅ። ዋናው ርዕሰ ጉዳያችን የጣና ጉዳይ ነው እና የእምቦጭ አረምና የጣና ሁኔታ ምን አይነት ነው ያለበት ደረጃ የሚለውን በመግለጽ እንጀምር። እስኪ የጣና ሁኔታና እምቦጭ ያለበት ሁኔታ በአለፉት ከህዳር ጀምሮ ህብረተሰቡ የራሱን አስተዋጽኦ አድርጎ ሰባት ወረዳዎች ወደ አምስቱ በማጽዳት ማቃጠል ሲቀረው ማለት ነው። ሌሎች ሁለቱ ወረዳዎች ናቸው ከአቅማችን በላይ የሆኑት ያሉት። ስለዚህ እየታገልን ነው ማለት ነው። የትኞቹ ወረዳዎች ናቸው ያስቸገሩ? ሊቦ ከምከም እና ጎንደር ዙሪያ የሚባሉ ሌሎቹ፣ ደንቢያ፣ ሁለቱ ደንቢያ ወረዳዎች፣ ጣቁሳ፣ ፎገራ፣ ደራ የመልቀምና የማቃጠል ስራ ነው የሚቀረው እንጂ ኦልሞስት የህብረተሰቡ እየታገለ ያለበት ሁኔታ ነው። አሁንም አንቆምም ማለት ነው። ክረምቱንም በጀልባም በተለያየ መንገድም የተለያዩ ዘዴዎችን የሰውን ጉልበት የሚጨምሩ ዘዴዎችን ቴክኖሎጂዎችን በማፈላለግ እየሞከርን ያልንበት ያለንበት ሁኔታ ነው ያለው እንጂ ከበፊቱ የባሰ ሁኔታ አይደለም ያለው። ተስፋ ሰጪ ብንበረታ እንዲያውም ዲያስፖራውም ሌላውም ሌላውም ቢያግዘን የበለጠ ልንሰራ የምንችልበት ሁኔታ ነው ያለው እና አንዳንዴ ይገርመኛል። እንዳለመታደል ሁኖ ይህን የምናያቸው ቪዲዮዎች የድሮ ከዓመት ከሁለት ዓመት በፊት የነበሩ መስከረም ላይ ፒክ ሲዝን ሲደርስ የነበሩ ፎቶግራፎች ነው የሚታየው። አሁን ያለው ኤግዚስቲንግ ሁኔታ በተጨባጭ ያንን አያሳይ። አሁን በትክክል ምን ያህል ካሬ ላይ ነው ጉዳት እንግዲህ ስንጀምር በሽፋን ደረጃ አራት ሺህ ሄክታር ብለን የጀመርነ እንግዲህ ሁለት አይነት አለካክ ነው የተጽዕኖ ስፍራ የሚባሉ አሉ። በአስር ሺዎች የሚቆጠሩ ማለት ነው አረሙ እየተንቀሳቀሰ የሚጎዳቸው ቦታዎች ማለት ነው። ነገር ግን በሽፋን ደረጃ እንደ ንጣፉ ነው ያለው አራት ሺህ ሄክታር ነበር። ስለዚህ አሁን ኦልሞስት ወደ አንድ ሺህ ሄክታር የሚሆነው ነው ያለው፣ ወደ ሶስት ሺህ የሚሆነው ሄክታር ተሰብስቧል፣ ግን አልተቃጠለም። ያ ማለት እንግዲህ ያ አንድ ሺህ የቀረው አስርም ሄክታር ቢቀር በሚቀጥለው ዝናብ በሚቀጥለው ክረምት ያ ይሰራጭና እንደገና ከዜሮ እንጀምራለን ጀምራለን ማለት ነው። ስለዚህ ዕቅዳችን መቶ ፐርሰንት ማስወገድ ነበር። ነገር ግን ከዚህ ከኮቪድ አስራ ዘጠኝ ጋር ምክንያቱም የንክኪ የመቀራረብ ነገር ስለሚፈጥር እሱ ስለ አቆመብን የተወሰነ እንቅፋት ይኖራል። ቀደም ሲል ሁለት ወረዳዎች ላይ በጣም ተቸግረናል ብለውኝ ስለነበረ የመቸገሩ ምክንያት ምንድን ነው? ከሌሎች የጣና አካባቢዎች እዛ አካባቢ ላይ ለማጽዳት ወይም ደግሞ እንቦጭን ለማስወገድ አስቸጋሪ የሆነው በምን የተነሳ ነው? አንደኛ ኪስ ቦታዎች ናቸው፣ ጥልቅ ቦታዎች ናቸው፣ ኪስ ቦታዎች ናቸው እና ማሽኖቹ ያው እንደሚታወቀው ብዙም ኢፊሽንት አይደሉም ስለዚህ ኤፊሽንት ስላልሆኑ ከማኔጅመንትም አንጻር በጣም አስቸጋሪ ናቸው። ከራሳቸውም ከአፈጣጠራቸው ከስሪታቸው አስቸጋሪ ነው እና ማሽኖቹ ኤፊሽንት ሊሆኑ ልናልቻሉም ሌሎች ቴክኖሎጂዎችም ግን በተወሰነ ደረጃ በህብረተሰቡ የምንሞክረው ሙከራ እንደገና ሌላው ደግሞ እነዚህ ወረዳዎች መንገድ የላቸው ህብረተሰቡ ራሱ አርሶ አደሩ የሚመጣው አራት ሰዓት አምስት ሰዓት ተጉዞ ሀይቁ ላይ የሚደርሰው ስለዚህ ከደከመ በኋላ በመንገድ ነው የሚደክመው ማለት ነው። በዚህ አርባ ደቂቃ፣ ሰላሳ ደቂቃ ብቻ ይቆያል ማለት ነው እና ኢፌክቲቭ አይደለም። እነዚህ እነዚህ እንግዲህ የተቀናጀ ጥረት ይጠይቃል። የተሽከርካሪ ችግር አለ። መንግስት ማቅረብ የነበረበት ነገር ያላቀረበልን ነገር አለ። እንግዲህ ወደፊት እየተነጋገርን ነው ያሟላል የሚል ተስፋ አለን። ግን ሌላው የህብረተሰብ ክፍል ሌላው ዜጋ ደግሞ ቢተባበር የበለጠ ደግሞ ውጤታማ እንሆናለን ማለት ነው ዶክተር እዚህ ላይ እንግዲህ በተለያየ ጊዜያት እኔም በቅርበት እንደሚከታተል ሰው ከውጪ ማሽኖችን አስተባብረው ያመጡ እንዳሉ አውቃለሁ። የተለያዩ ጊዜያትም ደግሞ እያስመጣን ነው የሚሉም እንዳሉ እንሰማለን። የጎንደር ዩኒቨርሲቲም ማሽን አሰርቶ ሙከራ ሲያደርግ እንደነበረ እናውቃለን። እና ማሽን በመንግስት ደረጃስ ለምን አልተገዛም? ሁለተኛ ከውጭ በተለያዩ ደጋፊ አካላት እና የህብረተሰብ ተዋጽኦች በተደረገ መዋጮ የተገዙ ማሽኖችን በተመለከተ የእናንተ ቢሮ የሚያውቀው ነገር አለ ወይ? የመጡትስ ምን ላይ ናቸው? ጎንደር ዩኒቨርሲቲ ሰርቸው ከራ ላይ አውየዋለሁ ብሎ የነበረው ማሽንስ አሁን ምን ላይ ይገኛል? በአጠቃላይ በዘመናዊ ማሽን ትጥቅ ደረጃ ምን ላይ ነው ያላችሁ? አንድ ማሽን ወይም አንድ ቴክኖሎጂ ሲመጣ ከሐይቁ ባህሪ ጋር ተዛምዶ ነው መምጣት ያለበት። ማለት ከዚህ ቴክኒክ ኮሚቴ ያለው ተናቦ ውጭም ያለ ሰው ጋር አብሮ የሐይቁን ስርዓተ ምህዳር፣ ለምሳሌ አረሙ የሚገኘው አሁን ከሁለት ሜትር በታች ባለ ቦታ ነው የሐይቁ ዳርቻ ስለዚህ ጥልቅ ያልሆነ ቦታ። ስለዚህ ማሽኑ አይደለም፣ ጀልባም ይቆማል እራሱ ማሽን ማቆም አይችልም። ስለዚህ ይሄ በመሬትም በእንትንም የሚሰሩ አምፊቢያን የሚመስሉ ታይፖች ናቸው መሆን ያለባቸው። ማሽን ከሆነ ቋሙ ወደ መሬት የሚያስወጣ ወይም የሚጭን እንደዚህ አይነት ነገር መመካከር ነበረበት። ግን መጀመሪያም ባለቤት ስላልነበረው ተቋም ስላልነበረው በዚህ ደረጃ ብዙም የተካሄደበት ስላልሆነ ሁሉም በየፍላጎቱ ነው። አሁን ዲያስፖራውን ቢሆን በፍላጎቱ ለምንረዳ አይደለም። በጣም ያ ትልቅ አፕሪሼት የሚደረግ ነገር ነው። ምክንያቱም ተቆርቋሪነቱን ገልጿል ባለው አጋጣሚ። ግን ያ የተጠና ስላልነበረ ወደ ውጤታማነት ሊለን አልቻለም። እዚህ ጋር ያለው ደግሞ ባህርዳር ዩኒቨርሲቲ ማሽን ሰርቷል፣ ጎንደር ዩኒቨርሲቲ ራሱ ማሽን ሰርቷል። እነዚህ በተወሰነ ሙከራዎቹ በጣም ጥሩ ናቸው። ነገር ግን ወደ ውጤታማነት ሲመነዘሩ ያው እንደምታውቀው እንደ ማንኛውም ስራችን፣ እንደ ማንኛውም የቴክኖሎጂ ውስንነት ችግር አለበት ማለት ነው። ውጤታማነቱ በጣም አስቸጋሪ ነው። ያ ማለት ደግሞ ያ ነው ጥፋተኛ፣ ይሄ ነው ጥፋተኛ እያልኩ አይደለም። ነገር ግን ወደ ስራ ሲገባ ይቸግርናል። አሁን ለምሳሌ መንግስት ኮርዲኔትድ አድርጎ ተቋም አቋቋመ ተቋም አቋቋቋመ በኋላ ኮርዲኔትድ ሁኖ ለምን ወደ ውጤታማነት አይቀይርም የሚል ጥያቄ ይጠይቃል። ግን እንዳልኩህ ይባላል በመባል ደረጃ ግን በመሆን ደረጃ ይለያያል። የኮሚትመንት ደረጃ አለው፣ የእውቀት ችግር አለው እና የያን ድምር ስላለ ያያ ተዳምሮ ውጤታማ እንዳንሆን አድርጎናል። ዞሮ ዞሮ ግን ውጤታማ መሆን ይቻላል። መተጋገዝ ብቻ ትልቅ ሄቪ ዲዩቲ ማሽን ሳያስፈልግ ህብረተሰቡን በማስተባበር ብዙ ታምር መስራት ይቻላል። ያ ደግሞ የተወሰነ ድጋፍ ይጠይቃል። ለህብረተሰቡ ኢንሴንቲቭ ያስፈልገዋል። ባለሙያዎች ድጋፍ የሚሰጡበት አክሰስ ተሽከርካሪ ያስፈልጋል። መንገድ ያስፈልጋል። ትራንስፖርቴሽን ያስፈልጋል፣ በየብስም በውሃም። ስለዚህ እነዚህ ነገሮች አሁን እንደምታየው ባለው መዋቅር የሚስተካከል አይደለም፣ ዜጎች ካልተባበሩ ማለት ነው። ስለዚህ መናበብ ያስፈልገናል ማለት ነው። ታዲያ የእናንተ ቢሮ እነዚህን አይነት ከሌሎች አካላት ለምሳሌ ከዩኒቨርሲቲዎች ጋራ ከሌሎች የመንግስት ቢሮዎች ጋራ ተባብሮም አስተባብሮም እንደዚሁም ከግለሰቦች እና ከረጅ ተቋማት ጋራ ጥናት ከሚያደርጉ ተቋማት ጋራ ተባብሮ በመስራት ሚሆን ያንን ከማስተባበር አኳያ ምን ሰራት? በኤጀንሲ ደረጃ የተቋቋማችሁበትን ጊዜ በዛው ጠቅሰውልኝ፣ እስካሁን ይህንን አስተባብሮ እንቅስቃሴ ከማስጀመር አኳያ ጉድለታችሁንም ነግሮ ጥንካሬውንም ነግሮ አስተባብሮ አንድ የተሻለ እርምጃ ለመራመድ ምን ጥረት አደረጋችሁ? እስካሁን እንግዲህ አንድ ተቋም ማቋቋም ጥሩ ነገር ሆኖ የመጨረሻ ግብ አይደለም። ያ ተቋም በሰው ኃይልም በበጀትም ማደራጀት ይጠይቃል። ይሄን ለማደራጀት የኛ አስተዋጽኦ የኛ ስራ ምንድን ነው? ፕላን ማድረግ ነው በጋራ ከባለ ድርሻ አካላት ጋር ባለ ድርሻ አካላት ይሄን ይሄን አብረን እንሰራለን፣ ይሄን ይሄን በተናጥን እንሰራለን፣ ይሄን ይሄን እንደጋገፋለን ብለን በጋራ ፕላን እናደርጋለን፣ በጋራ እንተገብራለን፣ በጋራ እንገመግማለን ነው የእኛ ዕቅድ ለመንግስት የሚቀርበው ለመንግስት፣ ለዜጎች የሚሆነው ለዜጎች፣ ለባለ ሀብት የሚሆነው ለባለ ሀብት፣ ለአርሶ አደሩ የሚሆነው ለአርሶ አደር ብለን ከፋፍለን ነው የተነሳ ነው። የአምስት ዓመት ስትራቴጂክ ፕላን አውጥተን ነው የተነሳ ነው። በነገራችን ላይ ስምንት ወራችን ነው እኛ ወደዚህ ወደዚህ ኃላፊነት የመጣ ነው። ስለዚህ በስምንት ወር ውስጥ በርካታ ነገር ባይጠበቅም ውጤታማን ባንንም አላረፍንም ማለት ይቻላል። አሁን ለምሳሌ መዋቅር አልጸደቀልንም የስትራክቸራል ኦርጋናይዜሽን የሚባለው መዋቅር አልጸደቅም። ስለዚህ ይሄ ባለበት ሁኔታ ከክልል እስከ ቀበሌ ድረስ መዋቅር ባልተዘረጋበት ሁኔታ ውጤታማ ስራ ይሰራል ተብሎ አይታሰብም። አሁን ሰሞኑን ለምሳሌ በአማራ ክልል የሚገኙ አስር ዩኒቨርሲቲዎች ጋር ተሰባስበን ጣናን ለመታደግ ምን ማድረግ አለብን ስንል ዩኒቨርሲቲዎች የሚሰሩት ሌሎች ባለ አካላት ባለድርሻ አካላት የሚሰሩትን ለይተን ተንቀሳቅሰናል። ግን ዞሮ ዞሮ ኮሚትመንት ከሌለ ድርሻውን እያንዳንዱ ካልተወጣ አሁንም ቢሆን ዘጠኝ ተቋም ብናቋቆም መፈለገ ሰዎችን ወደፊት ብናመጣ ይቸግራል። ስለዚህ ሁሉም የየድርሻውን መወጣት አለበት እንዲወጣ የእኛ ምንድን ነው የማስተባበር ክፍተቶችን የማሳየት ነው የእኛ ተግባር ስለዚህ ለእናንተም አሁን ሁሌም ቢሆን ከመስከረም ጀምሮ ስለዚህ ለእናንተ ሚዲያም ቢሆን ይህንን ነው ስንነገር ሁሉም ድርሻውን ይወጣ የሚጠበቅበትን ይወጣ ብለን ነው ማሳሰቢያ የምንሰጠው ለምሳሌ ዌብሳይት አለን ፌስቡክ አለን ስለዚህ በዛ ግን አሁን ምንድን ነው እውነተኛው ይልቅ ሌላኛው የማህበራዊ ድረገጽ ያሸንፋል። በአሁኑ ባለንበት ሁኔታ ማለት ነው። ምክንያቱም ለሌባ ግርግር ይመቸዋል የሚባለው አይነት ነገር ማለት ነው። ስለዚህ አሁን እርስዎ እንደሚሉኝ ከሆነ በሶሻል ሚዲያ የሚገለጠውና እውነተኛው ጣና አሁን ያለበት ነባራዊ ሁኔታ የተለያየ ነው ነው እያልኝ ያለው ኮምፕሊት። ችግሮቹ አሉ፣ ችግሮቹ አይካዱም። ግን በግነቱ ልክ አይደለም። ምክንያቱም የሚደክሙ ሰዎችን ዋጋ ያሳጣላል። አሁን ገዳማት የራሳቸውን ድርሻ እያበረከቱ ነው። አርሶ አደሮች የራሳቸውን ድርሻ እያበረከቱ ነው። እነዚህን ሁሉ በዜሮ ስናባዛቸው ጣና ጠቅላላ ትራንስፖርት አቷል፣ ጀልባ አይገባም የሚል ሚዲያ ቢነገር በጣም ያስጠላል። ምክንያቱም ያልሆነ ነገር ነው የሚሆነው እና ግነቱ፣ ኩሸቱ ትንሽ መታረቅ አለበት ነው ስለዚህ እውቀትን መሰረት ያደረገ ተጨባጭነት ያለው ቢሆን ነው እንጂ ችግሮቹ እንደነገርኩ አስር ፐርሰንት ቢቀርም የሚቀጥለው አመት ዜሮ ነው የሚያበላ። ከዜሮ ነው የምንጀምረው። ምክንያቱ ተንቀሳቃሽ ነው ከቦታ ቦታ። አንዱ አካባቢ ቢጸዳ፣ ሌላው የተወሰነ ቦታ ካልጸዳ ዋጋ የለው። ስለዚህ ይህንን በውል አስተውለን አሁን የሚገቡ ማሽኖች አሉ፣ ሰምቻለሁ፣ ደርሶኛል፣ ኢሜል ማሽኖች ጉዞ ላይ እንደሆኑ፣ ግን ካፓሲቲያቸው ምን አይነት ማሽኖች እንደሆኑ መጀመሪያ ስላልተመካከርን አሁን በመጡበት ደረጃ ነው የምንቀበለው። ስለዚህ ኔክስት ይርም ውጤታማ ከሆኑ ልንሰየው፣ ውጤታማ ካልሆኑ ግን አብረን የምናየው ነገር ይሆናል ማለት ነው። ያሉት አስተያየት እንደተጠበቀ ሆኖ ምናልባት እኔም እንደምረዳው በሶሻል ሚዲያ የሚነገረው ነገር ግነት ሊኖረው ይችላል ግን ደግሞ ሶሻል ሚዲያ ላይ ለሚነገረው ነገር እውነተኛውን መረጃ መስጠት፣ ትክክለኛውን እውነታ ማስረዳት በቢሮአችሁ በኩል የሚጠበቅ ይሆናል። እዛ አካባቢም ትጋት ያስፈልጋል ብዬ እገምታለሁ። እሱ እንደተጠበቀ ሆኖ ዶክተር ግለሰቦች ምርምር አድርገናል ኬሚካል ይህንን ጉዳት አድራሽ እምቦጭ መከላከል የሚችል ኬሚካል ሰርተናል የሚሉም አሉ። እግረ መንገዱን ደግሞ በተለያየ ጊዜ እንደሰማነው ባህርዳር ዩኒቨርሲቲ ጢንዚዛ ማዘጋጀቱን እና እንዳልተፈቀደለት ሲናገሩም ነበረ ተመራማሪውና እንደው እንደዚህ አይነት ነገሮች ላይስ ምንድን ነው እያረጋቸው ያለው ጥረት? ሰዎች ለጣና በበጎ ተቆርቋሪነት የሚያደርጉትን ጥረት ደግፎ በጋራ ከመስራት አኳያ ምን አይነት አካሄድ ነው የምትከተሉት? እንደ ቢሮ ማራቅ የሚለው ሁሉም ዜጋ ው የራሱ ድርሻ አለው የሚል እምነት አለኝ። ተቋም ቢሆንም ለማስተባበር ኢንፎርሜሽን ለመስጠት ስራዎችን ለማቀላጠፍ እንጂ ሌሎቹን ለማገድ መሆን የለበትም የሚል እምነት አለኝ ግን አሁን እዚህ ጣና ላይ ያለውን እምቦጭ ስፔሲፊክ ስንወስድ ብዙ ሞቲቦች አሉ። አንዳንዱ መተዳደሪያ ከጀርባው አድርጎ ይገባል። ችግሩን እኛ ስላስረዘም ነው አጣጥፈን እጃችን በመቀመጣችን ብዙ ስላስረዘም ነው። ምናልባት ይህን ችግር ፈታው ይሆን ብሎ በቅንነትም ይገባል። ዞሮ ዞሮ ግን የእኛ አሰራር ምንድን ነው? ቴክኖሎጂ አለኝ የሚል ግለሰብም ተቋምም ሲመጣ አሰራር አለን። ቴክኒክ ኮሚቴ አለ። በቦርድ ነው የሚመራው በነገራችን ላይ ቴክኒክ ኮሚቴ አለ። ቴክኒክ ኮሚቴው የተለያየ ሙያ ስብጥር ያላቸውን፣ ከዩኒቨርሲቲም፣ ከምርምርም፣ ከተፋሰስም ከተለያዩ ተቋማት የተወጣጡ ይኖራሉ። ስለዚህ እነዚህን እንደየሙያቸው እንደየስብጥራቸው ቴስትን ይደረጋል፣ ፍተሻ ይደረጋል። ስለዚህ በዛ ፍተሻ አሁን እኛ ኮምፕሊትሊ የምርምር ትምህርት ቤቶች አይደለንም። ነገር ግን እምቦጭን በተሻለ ቴክኖሎጂ የተሻለውን መርጦ ወደ ስራ የማስገባት ስራ ነው የምንሰራው እኛ ስለዚህ እኛ ምንድን ነው በተወሰነ ደረጃ ያለቀለትን ቴክኖሎጂ እንቀበልና ፍተሻ እናደርጋለን። ከሀይቁ ሁኔታ ጋር ከህብረተሰቡ አኗኗር ጋር አሁን ለምሳሌ ሐይቁን ቀጥታ ውሃ ይጠጣሉ የህብረተሰብ ክፍሎች ከእንስሳት ይጠጣሉ። ስለዚህ ኬሚካል እንርጭ የሚል ካለ አይ ይሄ ነገር እኛ በአሁኑ ሰዓት እንደ ማንኛውም ዓለም ሰው በቧንቧ የሚጠጣ ክሊን ወተር የሚጠጣ አይደለም ሀይቁን ተጎንብሶ የሚጠጣ ህዝብ ስላለ ኬሚካል ለመርጨት ህሊናችን አይፈቅድም የሚል ሪዘርቬሽን ይኖረናል። ዞሮ ዞሮ ግን ያ ምርምር አይሆንም ብለን አንመልሰው፣ እንፈትሸዋለን። ስለዚህ አሁን በዚህ አመት አምስት ቴክኖሎጂዎች ፈትሸናል። ነጪን ዝዛ ያልካቸውን፣ የተለያዩ የተፈጥሮ ሀብት ቅመም አለኝ የሚሉ የመርጌት አይነቶችን እነሱን ሁሉ ሞክረናል። ስንሞክር ስንፈትሻቸው ውጤታማ ሆነው በቴክኒክ ኮሚቴ አልተገኙ። ስለዚህ እንደ ኃላፊነት ያልተገኙትን ደግሞ ለጊዜው ይሄ ነገር አልሰራም፣ ጥረታችሁን ግን እናመሰግናለን ብለን እናሰናብታችኋለን ያለን ምርጫ ይሄን ስለሆነ ማለት ነው። አሁን በዚህ ጊዜ እኛ የቸገረን ምንድን ነው? ሰው ከህሊ ነው አይደለም። ምክንያቱም ይሄንን ሳይሆን የሚያቀርበው ፍሮንት ላይ ያሉትን ሰዎች ብሌም በማድረግ መፍትሄ የሚያገኝ የሚመስለው ብዙ ሰው አለ። እንደዛ ሳይሆን በቀጥታ ምንድን ነው የተደረገው እዛ ጋር ፈትሸን ለጊዜው አይሆንም ያልናቸው አሉ ለጊዜም አይሆንም ያልናቸው ደግሞ ሌላ ጊዜም አይሰራም ማለት አይደለም ባለን እውቀት ባለን የቴክኒክ ደረጃ ግን አይሰራም ብለን ስንልክ ከዛ ማህበራዊ ድረገጽ ሄዶ ፖስት የማድረግ አሁን የምታየው ትርምስ ማለት ነው ይሄ ደግሞ ለእኛ ብዙም ትርጉም አይሰጥም ምክንያቱም ችግሩን አይፈታማ ችግሩን ስለማይፈታ ተቀራርቦ መነጋገር ያስፈልጋል እና ሚዲያዎች ነው እኔ አሁን እዚህ ሰዎች አይደሉም የሚዲያ ባለቤቶች ወይም ባለሙያዎቹ የጎንዮሽ ሪፈረንስ ሊኖራቸው ይገባል። ያንን ህዝብ ትርምስ ውስጥ ከመክተት ጣና እንደዚህ ሊሆን ነው ምናምን የሚል ትርምስ ውስጥ ከመክተት የጋራ የማድረግ ቼክ የማድረግ ሪፈር የማድረግ የማጣቀስ ነገር መሰራት ይኖርበታል ብዬ አስባለሁ። እስካሁን ውጤታማ የሆነው የህብረተሰብ ጉልበት እና አንድ ቴክኖሎጂ ገና በመሻሻል ላይ ያለ በትራክተር የሚጎተት ቴክኖሎጂ አለ እሱ ነው ግን ህብረተሰቡን የሚተካ ነገር አላገኘንም እስካሁን። ሁል ጊዜ የጣና ስጋት የሚሆነው እምቦጭ ብቻ አይደለም እንደምናውቀው። እና በየዓመቱ ክረምት በመጣ ቁጥር በሚሊዮን ቶን የሚቆጠር ደለል አፈር ወደ ጣና ይገባል እና መስሪያ ቤቶ ውሃማ አካላት ጥበቃና ልማት በመሆኑ በደለል አፈር የሚመጡ ጉዳቶችን ወይም ደግሞ ከሌሎች ተያያዥ ከእንቦጭ ውጭ በሌሎች ምክንያቶች የአካባቢ ብክለትን ሊያስከትሉ በሚችል ሁኔታ የሚደርሱ ጉዳቶችን ከመከላከል አኳያስ ምን ያሰባችሁት ነገር አለ? ከእንቦጭ ጋር ብያያዝም ጣና ብዙ ችግር አለበት። ቅድም እንደጠቀስካቸው የደለል ችግር አለ፣ የብክለት ችግር አለ፣ የመሬት አጠቃቀም ችግር አለ። እነዚህ ሁሉ ተዳምረው የጣናን ህልውና ይስፈታተናሉ። ስለዚህ አንዱ በአምስት ዓመት ስትራቴጂክ ፕላናችን ለምሳሌ አሁን እንቦጭን የመጀመሪያው ረድፍ አስወገድን ብን ሲሳካልን እንቦጭን ካስወገድን በኋላ ምንድን ነው የሚደረገው? በሀይቁ ዙሪያ የሀይቁ ድንበር የለው። በሀይቁ ዙሪያ በፈርዞን የሚባል ሴድመንት የሚከላከል በፊላን ደንገል የተመሳሰሉትን ራሱን የቻለ ባውንደሪ ሊኖረው ይገባል። በሀይቁ ዙሪያ የተለያዩ የመኖ ልማት የተለያየ የኢኮቱሪዝም አክቲቪቲዎችን የማስተካከል ብዙ ረጅም ህልም አለን። ይህን ህልም ግን እዚህ ፊታችን ላይ የተደቀነው ሁኔታ አላስኬድ ብሎናል እና አሁን ያንን ህልማችን እውን እንዳይሆን ከፊት ከፊታችን ያለውን ችግር መቅረፍ አለብን የሚለው ነው። እንዘሎን ግራን ብዙ የታሰበ ነገር አለ። ብዙ ዕቅድ እኛ ብቻ ሳይሆን ሌሎቹም አሁን ከውጭ አለው። ገንዘብ ብቻ አይደለም የምንጠይቅ፣ እውቀትም ነው የምንጠይቀው። ዓለም ላይ ያለ ቴክኖሎጂ አለ። ይህን የመሰለ ሰላማዊ ሐይቅ ይህን የመሰለ ብዙ ታሪካዊ የሆነ ሐይቅ አጠቃቀማችን በጣም ኋላ ቀር በሆነ መንገድ ነው እየተጠቀምበት ያለ። ስለዚህ ይሄን ሁሉ የሚያስተሳስር የቴክኖሎጂ የእውቀት ሽግግር ያስፈልገናል። ይሄን ደግሞ ከውጭ ያለው የኢትዮጵያ ዜጋ ያግዘናል ብለን እናስባለን። ግን አሁን ለጊዜው ድል አልተሰጠንም። ያኛውን እድል አላገኘንም። ምክንያቱም በዚህ ውስጥ ስለገባን፣ እቅዳችን ውስጥ አለ እቅዳችን ውስጥ አለ የሚለውን እንወስዳለን። የፌዴራል መንግስት ሆነ የክልሉ መንግስት የተሻለ ትኩረት እንዲሰጡት በማድረግ በኩል ምንድን ነው? ምክንያቱም ቀጥታ ከህዳሴው ግድብ ጋር የሚገናኝ በመሆኑ ጣና ተጎዳ ማለት የህዳሴው ግድብ በሚፈልገው ደረጃ አይሞላም ውሃ ይዝም ማለትም ስለሆነ ትክክል። ጣና የአባይ መነሻ ነው። ስለዚህ ከመነሻው ብልሽት ካለ እስከ መጨረሻው ድረስ ያ ብልሽት ይቀጥላል ማለት ነው። ስለዚህ እምቦጭ ደግሞ ህዳሴው ግድብ አሁን ውሃ ሊቋጥር ነው። ስለዚህ እምቦጭ በእኛ አረዳድ እስካሁንም ሂዷል ነው የምንለው። እስካሁንም ህዳሴው ግድብ ላይ ሄደዋል። ግን ችግሩ እንዳይቀጥል እዚህ ጋር ማስቆም አለብን። በነገራችን ላይ ለአባይ ብቻ አይደለም። ጣና ራሱ በፌዴራል ውሃ ሚኒስትር ነው ባለቤትነቱ የእኛ አሁን ትናንትና በጣና አያያዝ ላይ ልንሰራ መጣን እንጂ በአዋጅ የተሰጠው የውሃ ሀብት ሚኒስትር ነው። ስለዚህ ጣናም ይመለከተዋል። ጣና ይሄ ብቻ አይደለም። ጣና በርካታ አገልግሎት አለው። ለናሽናል ለፌዴራል ግብአት ይሰጣል። የሃይድሮኤሌክትሪክ ፓወር ምንጭ ነው። የመስኖ ከፍተኛ የሆነ የመስኖ አካባቢ ነው። ከፍተኛ የሆነ የቱሪዝም ተግባር እንቅስቃሴ የሚካሄድበት ስለሆነ ጣና ለአገር ብቻ ሳይሆን ለዓለምም ትልቅ ሀብት ነው። ስለዚህ ፌደራል ብቻ አይደለም ሌላውም የዓለም ኮሚኒቲ ይመለከተዋል። እና በዚህ ደረጃ አንደኛ ስትራቴጂክ ፕላኑ ስናወጣ ከውሃ ሀብት ሚኒስትር እና ከግብርና ሚኒስትር ከተለያዩ የፌዴራል ተቋማት ጋር ቁጭ ብለን ነው። ግን ወደ ተግባር በመቀየር በኩል ቅድም እንዳልኩ ውስንነት አለ። ይሄ ውስንነት ከየት መጣ? ከኮሚትመንትም ትለዋለህ፣ ከአለመረዳትም ትለዋለህ፣ ትኩረት ከመስጠትም ማነስ ትለዋል። እኛ እኮ እያልን ያለ ነው፣ የክልሉ ከፍተኛ አካል ትኩረት እየሰጠው አይደለም፣ ነው እኮ እያልን ያለ ነው፣ አይደለም ፌደራል። ስለዚህ በዚህ ደረጃ ነው ያለ ነው። ይህንን ሙግት ውስጥ ይህንን ስቴጅ ውስጥ ስናወጣው፣ ህብረተሰቡም ደግሞ ሲያግዘን፣ ሌላውም ባለሙያ ሲያግዘን፣ የበለጠ ወደ ውጤት እንሄዳለን ማለት ነው። ያለዛ እኛን ማቀጨጭ ከሆነ ዋጋ የለውም ማለት ነው። ሁሉም በየቀኑ ሰው ይመጣል፣ ሰው ይሄዳል፣ ሰው ይመጣል፣ ሰው ይሄዳል፣ በየጊዜ እንደዛ ነው የሚሆነው። ስለዚህ አባይ ላይ ትልቁ የህዳሴ ግድብ ላይ ኢምፓክት አለው። ስለዚህ አለምን ፌዴራል መንግስቱ በትኩረት ሊያየው ይገባል የሚል የሁልጊዜ መልክታችን ነው የውል ጊዜ መልክታችን ነው። በኮሮና ወረርሽኝ ጊዜ ውስጥ ነው እና ያለነው ቀደም ሲል አንዲት ነጥብ አንስተው ነበረ እና ለመስራት ምቹ አይደለም ይሄ ወቅት ደግሞ ስጋት አለን። ክረምትም እየመጣ በመሆኑ የሚልም ነገር ብለው ስለነበረ ምን ተለዋጭ እቅድ እንዳላችሁ እና እግረ መንገዱን ደግሞ ህብረተሰቡ በዚህ ዙሪያ ሊገነዘብ ይገባል የሚሉት ነገር ካለ እሱን እድል ልስጥዎትና እናብቃ። እንግዲህ እኔ የመጨረሻ የምለው ነገር ምንድን ነው? ለምሳሌ መጪው ክረምት ነው፣ አሁን ያለንበት የኮሮና ቫይረስ ወቅት ነው። ህብረተሰቡን በማስማሳተፍ ይከብዳል ነገር ግን አማራጭ ኦልተርኔቲቭ ያልነው ምንድን ነው? አንደኛ በትራክተር የሚጎተት በተናጥል የሚሰራ ቴክኖሎጂ መሞከር። ግን አሁን ትራክተሩም ዝናብ እየመጣ ስለሆነ እዛ አካባቢ መጎተት ሊያ ስለዚህ ምንድን ነው በአስቸኳይ ዝናቡ ከመድረሱ በፊት ለህብረተሰቡ እየከፋፈሉ መስጠት፣ በቤተሰብ ደረጃ እየከፋፈሉ ምክንያቱም፣ አሁን ውሃው ስለሸሸ አይንቀሳቀስም። አረሙ ማረሙ ስለማይንቀሳቀስ ቀጥታ የለኩ የመስጠት እድልን መጠቀም ይቻላል። በሚቀጥለው ዓመት ለመቀነስ ያም ሆኖ ግን በጣም የመሸ ይመስላል ጊዜው እና አሁን ክረምት መጣ ማለት ደግሞ ስራ እናቆማለን ማለት አይደለም። በቀጥታ የሚመቸውን የሚመቸውን ሁሉ የጀልባም እንቅስቃሴ በማድረግ በአጠቃላይ በሚመቸው ሁሉ እንቅስቃሴ እንጀምራለን ማለት ነው። ስለዚህ ከዚህ በፊት ልዩ የሚያደርገው ምንድን ነው? ክረምቱንም እንሰራለን። ዘመቻ አንጠብቅም። የሁልጊዜ ስራችን ነው የሚሆነው ይሄ ስራ ነው። ሌላው ግን ምንድን ነው ትልቁ ነገር ማስተላለፍ የምፈልገው ይሄ ጣና ቁጭቱ መቆርቆሩ ጥሩ ነው። ዜጎቹ መቆርቆራቸው እኔ በጣም ደስ ይለኛል። ይሄን ያህል ጩኸት መኖሩ ደስ ይለኛል። ጩኸት ግን ጠጠር በመወርወር ቢታገዝ ደስ ይለኛል። ዝም ብሎ ጠጠር የማይወረውር ተቆርቋሪነት ስሜት አይሰጥም። ስለዚህ ዝም ብሎ የአዞ እንባ ነው የሚሆነው። እና የአዞ እንባ እንዳንሆን ሁሉም ሰው በተግባር የሚገለጽ አስተዋጽኦ ማድረግ አለበት። እያንዳንዱ ዋጋ አለው። እያንዳንዱ ከምሁር ጀምሮ እስከ እረኛ እረኛ የሚያወጣት ስትታይ የሚያወጣት አምቦች ዋጋ አላት። ስለዚህ እያንዳንዱ ዋጋ ስላለው ተቀራርበን ብንሰራ ደግሞ ስንተጋገዝ፣ ትንንሽ እውቀቶች ትልቅ ይሆናሉ። ያለዛ ግን ከተነቃቀፍ፣ ትንንሽ እንደሆን ነው የምንቀረው። ምንም አይነት ርባና የሌለን ህዝቦች ነው የምንሆነው። ስለዚህ አሁን ፈረንጆቹ ይስቁብናል። እኛ እንደዚህ አድርገን እናስወግድ ነው ብታስወግድማ፣ ኑሮ እንዲህ መጫወቻ አትሆንም ነበር እያሉ እና ዜጋ የኛ የእኛ መገለጫ አልነበረም ይሄ ይሄ ዝም ብሎ ኮርነር ይዞ መወቃቀሱ ጥሩ አይደለም የሚል መልእክት ነው ያለኝ። ሁሉም በቻለው መጠን አስተዋጽኦ ያደግ። በራችን ክፍት ነው። እኛ ባለን ደረጃ በራችን ክፍት ነው የሚለውን ለማስቀመጥ ነው። አመሰግናለሁ። ዶክተር አያሌው ወልዴ የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ ዋና ስራ አስኪያጅ ከኤስቤስ አውስትራሊያ የአማርኛው ቋንቋ ዝግጅት ክፍል ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። መልካም ጊዜ። እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስኮም ዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your